የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡዕ ጥቅምት 12 2012 ዓ ም ነው። አብራችሁን ካመሻችሁ ከምሰሟቸው ጥንቅሮች መካከል አንዱ እውቁ የፖለቲካ ለውጥ አራማጅና የኦሮሚያ ሚዲያ ኔትወርክ ባለቤት ጅዋር መሐመድ በጸጥታ ኃይሎች ተከብብ ያለው ብለው መግለጫ ማውጣታቸውን ተከትሎ በኦሮሚያ የተለያዩ ቦታዎች ግጭቶች ተቀስቅሰዋል። ዝርዝሩ እንደደረሰን ይቀርባል። በቅርቡ በአዲ ዳሃሮ የተፈጠረውን የሴቶች ጥቃት ተቃውሞ ሰልፍ መከልከል ተከትሎ በማኅበራዊ ድረገጾች ላይ ይሁኖ የሚል እንቅስቃሴ ተጀምሯል። ከዘመቻው አስተባባሪዎች ጋር ቆይታ ይኖርናል። የምፈልገው መልእክት ቢኖር ለሴቶች ሁሉም በተለይ እንዲህ አይነት ጥቃት እየደረሰባቸው ለማንም ተናግረው የማያውቁ ካለ መናገር የሚከብዳቸው ነገር ካለ፣ እኛ ከጎናችሁ ነን ለተው መናገር አስሱ። ሕጉም ከእናንተ ጋር እንዲሆን፣ መንግስትም ህዝቡም ከጎናችሁ እንዲሆን አብረን እንስራ። እናንተ ስትወጡ ነው ሰው የሚያውቀው። ጸደኔ አባዲን የሰማናት። ዝርዝር ጉዳዩ በምሽቱ ይደመጣል። በሌላ ጉዳይ በቅርቡ የጸደቀው አሰሪና ሰራተኛ አዋጅ ይዘት ምን ይመስላል የሚለውንም እንነጋገራለን። ከሌሎች መሰናዶች ጋር አብሬያቸው የምቆየው ሀብታሙ ስዩም ነኝ። ከዚያ በፊት ግን ዓለም እንዴት ውላ እንዴት እንዳደረች የሚናገሩ አጫጭር ዜናዎችን ኤደን ገረሞ ታስደምጣችኋለች። ከዜናዎቹ ጋር ወደ እናንተ መጥቻለሁ። ብሪታንያ ላይ በአንድ የጭነት መኪና ኮንቴይነር ውስጥ 39 አስክሬኖች ተገኝተዋል። የብሪታንያ ፖሊስ በገለጸው መሰረት የጭነት መኪናው ግሬስ ውስጥ በሚገኝ ዋተር ግሌድ በተባለ ኢንዱስትሪያል ፓርክ ነው። ቦታው ከለንደን 32 ኪሎ ሜትር ይርቃል። የ38 የሰላሳ ስምንት ጎልማሶችና የአንድ ባስራዎቹ እድሜ ክልል የነበረ ልጅ አስክሬኖች ናቸው የተገኙት። የጭነት መኪናው ከቡልጋሪያ ተነስቶ ብሪታንያ የገባው ባለፈው ሳምንት ማብቂያ ላይ ነው የሚል እምነት አላቸው መርማሪዎቹ። የጭነት መኪናውን ነዳ የተባለው የ ሀያ አምስት አመት እድሜ የሰሜን አየርላንድ ተወላጅ በግድያ ተጠርጥሮ ተይዟል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን አሳዛኝ ኩነቱ እንደዘገነናቸው በመግለጫቸው አሳውቀዋል። የሆንግ ኮንግ ምክር ቤት በከተማይቱ ሲካሄድ የቆየውን ጸረ መንግስት ተቃውሞ የቀሰቀሰውን የህግ ረቂቅ በኦፊሴል ሰርዟል። የህጉ ረቂቅ በወንጀል የሚጠረጠሩ ሰዎች ወደ ቻይና ተልከው እንዲዳኙ የሚያደርግ ነበር። ለህጉ መድቀቅ መንስኤ የሆነው በግድያ የተጠረጠረው ሰው ከሆንግ ኮንግ እስር ቤት ተፈቷል። ለታይዋን ባለስልጣኖች እጁን የመስጠት እቅድ እንዳለውም ገልጿል። ይሁንና የተቃውሞ ሰልፈኞቹና ምክር ቤት ውስጥ ያሉት ተቃዋሚዎች የተወሰደው እርምጃ በቂ አይደለም በማለት የአምስቱን ነጥቦች ለመንግስት ከማቅረብ ወደ ወደ ኋላ አንልም ብለዋል። ነፍሰ ጡር ፍቅረኛውን በአስከፊ ሁኔታ ያበገደለው የ20 ዓመት ዕድሜው ቶንግ ኬ ምክንያት ነው ተቃውሞ ሲካሄድ የቆየው ከፊል ራስገዝ የሆነችው የቻይና ከተማ ሆንግ ኮንግ በወንጀል የሚጠረጠሩ ሰዎችን ወደ ቻይና ለመላክ የሚያስችል የህግ ረቂቅ የነደፈችው ቻንን የመሳሰሉ ተጠርጣሪዎችን መሰረት በማድረግ ነበረ። ቱርክ በሰሜን ምስራቅ ሶሪያ የከፈተችውን ጥቃት ካቆመች በኋላ ቱርክን ከሶሪያ ጋር በሚያዋስነው ድንበር ትልቅ ስኬት ተገኝቷል፣ ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። በቱርክ እና በሶሪያ ድንበር ትልቅ ስኬት ተገኝቷል። አስተማማኝ ቀጠና ተፈጥሯል። የተኩስ ማቆሙ ስምምነት ጸንቷል። የኩርዶች ደህንነት ይጠበቃል። ከእኛ ጋር በጥሩ መልክ ሰርተዋል። የተማረኩት ዳዕሽ እስረኞች ይጠበቃሉ ብለዋል ትራምፕ በትዊተር ባስተላለፉት መልእክት። የኩርዶች ከሰሜን ኮሪያ የመውጣት ሂደት መጠናቀቁን የዩናይትድ ስቴትስ በመናገሯ የሶሪያውያን ኩርዶች ላይ ጥቃት መቀጠል አያስፈልገም ስትል ቱርክ ትላንት አስታውቃለች። የሆንግ ኮንግ አድማጮች፣ ለሰዓቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁ ታመቹ ዘንድ እንጋብዛችኋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብሯችሁ ይቀጥላል። ወደ ቀደመው ዘገባ እንሻገራለን። ጋቢና ሴቶች ነው በመቀጠል የሚቀርበው። በቅርቡ በአዲ ዳሮ የተፈጠረውን የሴቶች ጥቃት ተቃውሞ ሰልፍ መከልከል ተከትሎ በማህበራዊ ድረገጾች ላይ ይሆኑ የሚል እንቅስቃሴ ተጀምሯል። ኤደን ገረመው ከእንቅስቃሴው ጀርባ ያሉ ሶስት ሴቶችን አነጋግራለች። ዶክተር ሄለን ቴዎድሮስ፣ ወይኒ አብርሃና ጸደኒያ ባዲ ናቸው። ኤደን ገረመው እንደሚከተለው ታስደምጠናለች። ባለፉት ሳምንታት በአዲድ አሮ ከተማ የፖሊስ አባል የሆነ ተጠርጣሪ ሴቶችን በመድፈር ለቀረበበት ክስ በስድስት ሺ ብር ዋስ መለቀቁን ተከትሎ የከተማው ነዋሪዎች ሁኔታው የሴቶችን ጥቃት ያቀለለ ነው በማለት ሰላማዊ ሰልፍ ለማድረግ ያደረጉት ሙከራ ሳይሳካ ቀርቷል። ይሁንና የሴቶች ጉዳይ ይመለከተናል ያሉ ወጣት ሴቶች ሰላማዊ ሰልፉ እስኪፈቀድ ድረስ በዚህ ጉዳይ ላይ መነጋገሩ መቀጠል አለበት በማለት በማህበራዊ ድረገጾች ላይ በምስል በቪዲዮ፣ በፖስተርና በተለይም ደግሞ የትግረኛ ሀሽታጎችን በመጠቀም ውይይትን እያካሄዱ ይገኛሉ። ለዛሬ በዚህ በማህበራዊ ድረገጽ ቅስቀስ አድራጊዎች መካከል ወይኒ አብርሃ ዶክተር ሄለን ተድሮስና ጸዲና አባዴን በስልክ አነጋግሬያቸው ነበረ። ወይኒ አብርሃ ስለ እንቅስቃሴው አጀማመር እንዴት እላለች እንደም መጀመሪያ በአካል አልነበረም የምንተዋወቀው። ሶስታችንም ማህበራዊ ሚዲያ ላይ እኔም ስጽፍ፣ ሄለንም ስትጽፍ፣ ጽዴናም ስትጽፍ ኮንታክት ማድረግ እንዳለብን አመንን እና ስልካችንን ተለዋወጥን ከዛ በኋላ ስለዚህ ጉዳይ ማውራት ምን መስራት እንደምችል መወያየት ጀመር። በዛ ነው የተጀመረው ዋናው ለዚህ ካምፔኝ ምክንያት የሆነ የአዲድ አሮ ጉዳይ አይደለም። ሄለንም በሙያ ዶክተር ስለሆነች ብዙ ነገሮችን ታያለች። እኛም ብዙ ጥቃቶችን ስንሰማ እንውላለን። ግን በሚያሳዝን ሁኔታ ማህበረሰቡ ከዚህ ጉዳይ ጋር በጣም የተላመደ ይመስላል። አይደነግጥም፣ አይደንቀውም። ስለ ሌላዋ ነገር ሲወራ እናያለን። ፌስቡክ ላይ ስለ ብዙ ነገር ይጻፋል፣ ስለ አለባበስ ሳይቀር ስለ ብዙ ነገር ሲወራ ይውላል። ስለዚህ ጉዳይ ግን አይጻፍም፣ አይወራም። በዳዩ ሳይሆን ብዙ ጊዜ ትኩረት የሚያገኘው ወይም እንዲሸማቀቅ የሚደረገው ተበዳይዋ ናት። እሷ ላይ ነው ጫናው የሚበረታው። ተጠቂዋን መልሶ የሚያጠቃ ባህል ነው ያለን። ይሄንን ነው የአሲድ ጥቃት አለ። እስካሁን ብዙ ሴቶች ላይ አሲድ ፈሷል። እና ግን ምን ላይ እንደደረሰ አጥቂዎቹ የተሰጣቸው ፍርድ ምን እንደሆነ እስካሁን ምንም የተገለጸ ነገር የለም እና ሕግም ላይ ክፍተት አለ ብለን እናምናለን። ስለዚህ በዚህ ጉዳይ ላይ የሚመለከታቸው አካላት፣ የሴቶች ጉዳይ የሚሆን የሴቶች ማህበር የሚሆን፣ የሕግ አካላት የሚሆኑ፣ የፍትህ አካላት ይሄ ነገር ትኩረት ሰጥተው እንዲሰሩበት። ስለዚህ ለምንድን ነው እስካሁን ዝም ያልነው? ከዚህ በኋላ ግን ዝም ማለት የለብንም ብለን ድምጻችንን ለማሰማት ነው። ይሄ ነገር ደግሞ ፌስቡክ ላይ ጽፈን የሚቆም ነገር ሳይሆን ይሄ ማህበር ወደ ተሻለ ነገር አድጎ ነገ ለሴቶቻችን መከታ መሆን ድምጻቸውን ማሰማት ላልቻሉ ድምጽ ለመሆን ነው። የጥቃት ሰለባ የሆነች ሴት እንድታፍር እንድትሸማቀቅና ይባስ ብሎም በዳዩን አግብታ የምትኖርበት ባህል አለ። ይህ ደግሞ ይበቃል፣ አታገባውም፣ ፍቅር አይበድልም እያሉ በየቀኑ በተለያዩ ሀሽታጎች ውይይቶችን እያካሄዱ መሆኑን ዶክተር ሄለን ቴድሮስ ታስረዳለች። እሺ፣ አሁን በማህበራዊ ድረሰቶች እያየን ያለነው ካምፔን ምንድን ነው እሺ? አሁን በማህበራዊ ድረሰቶች እያየን ያለ ነው ካምፔን ምንድን ነው? የሆኖ ነው የሰጠነው ስም። የሆኖ የትግርኛ ቃል ነው። ትርጉሙ ይበቃል ነው። ሴት ልጅ ላይ የሚደርሱ ጥቃቶችም ይቁሙ ነው እያልን ያለ ነው። ስለዚህ አሁን መጀመሪያ እንዴት ነው እኛ የሴት ላይ የሚደርሰውን ጥቃት መስማት ደክሞናል። አስፈላጊውን እርምጃ እየወሰደ አይደለም፣ መደረግ ያለባቸውን ነገሮች እየተደረጉ አይደለም ብለን መጀመሪያ ያሰብነው ምንድን ነው ሰላማዊ ሰልፍ ለማድረግ ነበር የታሰበው። አልተፈቀደልንም። በተለያየ ጉዳይ ምክንያት ሲፈቀድልን ሰልፉ ድረስ ሶሻል ሚዲያው ይሄ እንቅስቃሴ ይቀጥል ተባብለን ተስማማን። ስለዚህ የሆኖ በሚለውን ስም ነው መንቀሳቀስ የጀመር ነው። ስለዚህ የሆኖ የሴቶች ጥቃት ይቁም ነው ሀሳቡ። በዛ ሀሳብ ውስጥ ግን ምንድን ነው፣ በየቀኑ አሁን ሰልፉ መች እንደሆነ አናቅበር፣ እርግጠኝነት ግን እስከዛ ቀን ድረስ በዚህ በየቀኑ የተለያዩ ኢሽዎችን እያነሳን ነው የምናወራው። ምሳሌ ዛሬ ምንድን ነው ያወራነው፣ ፍቅር ጥሩ ነገር ነው እንጂ በፍቅር ምክንያት የፍቅር ጓደኛ ላይ አሲድ መደፋት እንደሌለበት የትዳር ጓደኛ በስመ ፍቅር የሚደረጉ ጥቃቶችን እንዳለብን ነው ዛሬ ስንወያይ የነበረው። ትናንትና ያወራነው አሁን አይትጠቅለልን የነበረ ትናንትና ሀሽታጋችን የተጠቀምነው ለምንድን ነው አይትጠቅለልን? ትግራይ ውስጥ የተለመደ ነገር አለ። አሁን አንድ ሴት ልጅ ከተደፈረች በኋላ ህግ ቦታ ከመሄድ ይልቅ እንደ ሽምግልና ተደርጎ የደፈረ ወንድ ሴቷን እንዲያገባ ከዛ እንድትኖር ነው የሚደረገው። ስለዚህ ይሄ ነገር ጠቅልላ ነው የሚባለው። በትግርኛ አይተጠቅለልን ነበር ያልነው እኛ ደግሞ ትዳር አትመሰርትም፣ በዚህ በዚህ መንገድ ትዳር አትመሰርትም ብለን ትናንትና አውርተናል። የዚህ እንቅስቃሴ አባል የሆነችው ጸዲና አባዲም መንግስትም ሆነ መንግስታዊ ያልሆኑ ድርጅቶች በዚህ ጉዳይ ላይ ለውጥ ለማምጣት ፈጠራ የታከለበት መንገድ መቀየስ እና በቋሚነት መስራት እንዳለባቸው ታሳስባለች። ከህዝቡና ከመንግስት በተጨማሪ እንደዚህ ሴቶች ላይ የሚሰሩ ብዙ ድርጅቶች አሉ። የመንግስት የሚሆኑ በኤንጂኦ ደረጃ ቀጣይ የሆነ ስራ እንዲሰሩ እንፈልጋቸዋለን። የሆነ በዓል ሲኖር ኦር የሆነ አዲስ ኬዝ ባጋጠሙ ቁጥር ይሄንን ጉዳይ ማንሳት አይጠበቅባቸውም። ሁሌ ስራቸው እሱ እንደሆነ ማስታወስ እንፈልጋለን። ከዛ በተጨማሪ ደግሞ አዳዲስ መንገዶች እንዲጠቀሙ ማሳየትም ፈልገን ነው እንዲ እየጀመር ነው በማህበራዊ ድረገጾች ላይ ብዙ አይነት ሰው ማግኘት ይችላሉ። በብዙ አይነት መንገዶች ሰውን መልእክቱ እንዲገባው ማድረግ ይችላሉ። ግን ካሁን እንደዚህ አይነት እንቅስቃሴ አላየንም። ሰውም እየተሰላቸ ነው። ስለዚህ በየጊዜው እንቅስቃሴ እያደረግን ሰውን ማነቃቃት እንደሚችሉ ማሳየት እንፈልጋለን። አሁን ይህም እያሰብነው ነው። አሁን በዚሁ እስኪፈቀድ እንቀጥል ነው። በራሳችን ተሰባስበን ለሴቶች መብት የሚጣበቅ ህጋዊ የሆነ ድርጅት መመስረት እያስብን ነው። ዶክተር ሄለንም የሴቶች ጉዳይ ከዚህ በላይ እየተገፋ ሊቆይ አይችልም ትላለች። ሰው እንዲነጋገርበት እንፈልጋለን። የመንግስት አካላት ላይ ጫና መፍጠር ነው የምንፈልገው። ከዛ አልፎም ግን ለውጥ መምጣት መቻል አለበት። የህብረተሰብን አስተሳሰብ መቀየር መቻል አለብን። ህግ ላይ ያሉ ክፍተቶች እንዲስተካከሉ እንፈልጋለን። ስለዚህ ይሄ እያሰብነው ሲቪክ ሶሳይቲ አለ። ተለያየ ሙያ የተሰባሰብን ጓደኛሞች ነን ያለ ነው። አሁን ሶስታችንም ሆነን ብዙ ቢሮዎችን ስናናገር ነበረ። እዚህ ጉዳይ ላይ ያገባቸዋል ብለን ያሰብ ናቸው። ሲነግሩን የነበረው ምክንያት አሁን ጊዜው አደለም ነው፣ አገሪቷ ያለችበት ሁኔታ ምቹ አደለም ነው የሚባለው። ስለዚህ መንግስት መች ነው ለሴቶች ጉዳይ ጊዜው የሚሰጠው? ነገ አደለም፣ ምን ከነገ ወዲያ አደለም፣ ዛሬ ነው። ልክ ከሌሎች ጉዳዮች እኩል የሴቶች ጉዳይ ትኩረት እንዲሰጠው መንግስት እንፈልጋለን። በመጨረሻም ጸዲና አባዲ የጥቃት ሰለባ የሆኑ ሴቶች ወደ ህግ ጉዳያቸውን እንዲያቀርቡ ጥሪዋን ታቀርባለች። ማስተምር የምንፈልገው መልእክት ቢኖር ለሴቶች ሁሉም፣ በተለይ እንዲህ አይነት ጥቃት እየደረሰባቸው ለማንም ተናግረው የማያውቁ ካሉ፣ መናገር የሚከብዳቸው ነገር ካለ እኛ ከብናችሁንን ለተው መናገር አቶ ህጉም ከእናንተ ጋር እንሆን መንግስትም ህዝቡም ከጎናችሁ እንዲሆን አብረን ምስራ እናንተ ስትወጡ ነው ሰው የሚያውቀው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። የሰባዊ መብት ተሟጋቹ ጅዋር መሐመድ ጠባቂዎችን ትናንት ሌሊት ከስራቸው በኃይል ለማንሳት የተደረገውን ሙከራ እንቃወማለን የሚሉ ወጣቶች ዛሬ በአምቦ ከተማ ሰላማዊ ሰልፍ ማድረጋቸው ታውቋል። ፖሊስ ሰልፉን ለመበተን በተኮሰው ጥይት ሶስት ወጣቶች ቆስለዋል። በአምቦ ሆስፒታል የሕክምና ክትትል እየተደረገላቸው መሆኑም ተሰምቷል። ሰልፉን ተከትሎ ወጣቶቹ መንገድ በመዝጋታቸው የትራንስፖርትና ንግድ እንቅስቃሴዎች ቆመው አርፍደዋል። የከተማዋን ፖሊስም ሆነ ሌሎች ባለስልጣናትን በስልክ ለማግኘት እያደረግኩት ጥረት አልተሳካም ብለዋል። ናኮር መልካ ተጨማሪ ዘገባውን እንደሚከተል ያስደምጠናል። ዛሬ ጠዋት ከአንድ ሰዓት ጀምሮ በአምቦ ከተማ አውራ ጎዳና ላይ የተሰበሰቡ ወጣቶች የተቃውሞውን ሰልፍ ምክንያት እንዲ ይገልጻሉ ብያምባታ ዛሬ የወጣንበት ምክንያት በውጭ ሀገር ሆኖ ሲታገልለን የነበረው ጀዋር መሀመድ ላይ የተቃጣው ተግባር ትክክል እንዳልሆነ እና ለመቃወም ነው የወጣ ነው። የሰልፉ አላማ እንደሚታወቀው ሰሞኑ ጠቅላይ ሚኒስቴራችን ንግግር አድርገው ነበር እና በሶሻል ሚዲያ እንደምናየው ደግሞ አክቲቪስት ጀዋር መሀመድ የኦምን ስራ አስኪያጅ ከማታ ጀምሮ ጥሩ ሁኔታ እንትን አይደለም። እሱ ቦዲጋርድ መኖሪያ ቤቱ አካባቢ ቦዲጋርዶቹ በማታ እንዲ ለቁ እንደተባለ ነው። ይሄ ደግሞ ሙሉ በሙሉ ወጣቶችን አስቆጥቷል። በትናንትናው የጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት ንግግር ላይ አንዳንድ የሚዲያ ተቋማት ላይ እርምጃ እንወስዳለን ብለዋል። ይህ ንግግር ጀዋርን እንደሚመለከት ያወቅ ነው። ባለፈው ሳምንት ኢዜማና አብን የተባሉ ድርጅቶች ኦኤምኤን ይዘጋልን በማለት ለኢትዮጵያ ብሮድካስት ባለስልጣን ማመልከቻ አስገብተው ነበር። አቢ ኑራ ጩፈ ሙቀ በኦኤምኤን ጀረኒ ብሮድካስቲንግ ጥየተን ይቱረኒ ጀዋር አይናችን ነው፣ በጀዋር ላይ የተቃጣ ጥቃት በቄሩ ላይ የተቃጣ ነው የሚሉ መፈክሮችም ሲሰሙ ነበር። የክልሉ ፖሊሶች ሰልፉን ለመበተን ባደረጉት ጥረት ተኩስ በመክፈታቸው እኔን ጨምሮ ሶስት ወጣቶች ቆስለዋል። ያለኝ አንድ ስሙ እንዳይጠቀስ የጠየቀ ወጣት በአምቦ ሆስፒታል የሕክምና ክትትል እየተደረገላቸው መሆኑን ተናግሯል። የተመታሁት አዋሮ ዩኒቨርሲቲ ፊት ለፊት ነው። ፖሊሱ ሲያነጣጠርብኝ ሁለት የተገለባ ብጬ ሸውጄው ነበር። በሶስተኛው ላይ ወድቄ ስነሳ ተኮሰብኝ። ከዛ ትከሻ ይመታኝ። አሁን ህክምና አግኝቻለሁ። ወጣቶቹን ለማከም ከሚሯሯጡ ሐኪሞች መካከል ዶክተር ፍራውል ወጣቶቹ ላይ ደረሰ ስለሚሉት ጉዳት አብራርተዋል። እስካሁን በአምቦ ሆስፒታል አልጋ ላይ ተኝተው እየታከሙ ያሉት ሶስት ሰዎች ናቸው። ሶስቱም በጥይት ነው የተመቱት። አንዱ ሆዱ ላይ ነው የተመታው። አሁን ቀዶ ጥገና እየተደረገለት ይገኛል። ሁለተኛው ጀርባው ላይ ነው የተመታው። ሶስተኛው ደግሞ ትከሻውን ነው የተመታው። ለሶስቱም የህክምና ክትትል እየተደረገላቸው ነው። ያሌ አርገታ ጅሩ የመሳሪያ ድምፅ መሰማቱን ተከትሎ ወደ ከተማው የሚያስገባና ከአምቦ የሚያስወጣ መንገድ በሰልፈኞቹ ተዘግቷል። በየመንገዱ ጎማ ሲቃጠልም ተስተውሏል። የትራንስፖርትም ሆነ ንግድ እንቅስቃሴ የቆመ ሲሆን የመንግስትና ግል መስሪያ ቤቶችም መዘጋታቸውን ተዘዋውሬ ለማየት ችያለው። ከአዲስ አበባ ወደ ምዕራብ ኢትዮጵያ የሚጓዙ መንገደኞችም በመንገዱ መዘጋት መጉላላታቸውን ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ መንገድ አልተከፈተም፣ የወትሮ እንቅስቃሴም አልተጀመረም። ከሰልፈኞቹ መካከል የመፍትሄ ሀሳብ ነው የሚሉትን እንዲህ ይገልጻሉ። መንግስት አሰራሩን አስተካክሎ ለኦሮሞ ህዝብ ጥያቄ መልስ መስጠት አለበት። ያለው እስከ ላይ ድረስ ያለውን ነገር ቢስተካከል ይህንን በዚህ ጉዳይ ዙሪያ ምላሽ እንዲሰጡኝ ወደ ከተማው ከንቲባ ጽሕፈት ቤት ሄጄ ነበር። ሆኖም ጠባቂዎቹ አናስገባም ስላሉኝ ላገኛቸው አልቻልኩም። በተደጋጋሚ ስልካቸው ላይ ብደውልም ስልካቸው ዝግ በመሆኑ ያደረግኩት ጥረት አልተሳካም። የከተማው ፖሊስ አዛዥ ጋም በተደጋጋሚ ብደውልም ስልካቸው እንዲሁ ዝግ በመሆኑ ላገኛቸው አልቻልኩም። ከዛሬ ማለዳ ጀምሮ የመንገድ መዘጋት ተግባር በሌሎች አንዳንድ የኦሮሚያ ከተሞች እንዲሁም በአዲስ አበባ መግቢያና መውጫ ላይ መስተዋሉን የፌዴራል ል ፖሊስ ኮሚሽን ኮሚሽነር ጀኔራል እንደሻው ጣሰው ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም የተግባሩ መነሻ አክቲቪስት ጀዋር መሐመድ ለተከታዮቻቸውና ለደጋፊዎቻቸው ያስተላለፉት ልታሰር ነው ጥቃት ሊደርስብኝ ነው የሚል መልእክት ነው ካሉ በኋላ በፖሊስም ሆነ በመንግስት ምንም የተወሰደባቸው እርምጃ የለም ሲሉ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮር፣ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው በመተላለፍ ላይ የሚገኘው። አሁን ወደ ትግራይ ክልል እናቀናለን። የትግራይ ሕዝብ ህልውናና ደህንነት አደጋ ውስጥ ለማስገባት ከአሁን በፊት መሰራቱን ይህም መከላከል ተችሏል፣ አሁንም ሰላም ለመጠበቅ የክልሉ መንግስት እየሰራ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳደሩ በወቅታዊ ጉዳዮች ላይ ከጋዜጠኞች የተነሳላቸውን ጥያቄ መልሰዋል። ቃለመጠይቁን ሙሉጌታ ጽባ ተከታትሎታል፤ እንደሚከተለው ይቀርባል። የትግራይ ክልል ምክትል ርዕሰ መስተዳድርና የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ የመንግስታቸውና የፓርቲያቸው ጉዳዮች አስመልክቶ በዛሬው ዕለት ከጋዜጠኞች ለተነሳላቸው ጥያቄዎች መልስ ሰጥቷል። በክልሉ ባለፈው አንድ ዓመት ተቋማዊ ለውጥ ለማስመዝገብ በቀበሌዎች ከ3200 በላይ አዳዲስ ምሩቃን ወጣቶች በቋሚነት በመቅጠር የህዝብ አገልግሎት ለማቀላጠፍ መሰራቱን ተናግሯል። እንዲሁም ምሁራን ባሳተፈ መልኩ የወረዳዎች አደረጃጀት ለመቀየር እየተሰራ መሆኑን አስረድቷል። በምርጫ 2012 ጉዳይም ዶክተር ደብረ ጽዮን ሲናገሩ ምርጫ በህገ መንግስቱ መሰረት መካሄድ እንዳለበት በተደጋጋሚ ስንገልጽ ቆይተናል። በአሁኑ ጊዜ የፌዴራል መንግስት በጉዳዩ ላይ መሻሻሎች እያሳየ ነው ብለዋል። ስለዚህ ለሀገሪቱ ቀጣይ ጉዞ አስፈላጊ ነው። ዝም ብለው አምስት አመት ስለሆነ ዝም ብለን ምርጫ እናካሄድ ብቻ አይደለም ለሀገሪቱ ቀጣይ እድገትም የሚወስን እና አሁን መሀል ላይ የተፈጠሩ ነገሮች ችግሮች እልባት ያገኛሉ ነው። ስለዚህ ለሀገሪቱ በጣም ይጠቅማል፣ ለሰላሙም፣ ለቀጣይ የኢኮኖሚያዊ እንቅስቃሴም ለእድገቱ። ካልሆነ ትርምስ ነው የሚሆነው ነው ምርጫ ያው ህጉን በመጣስም ትርምስ ሊፈጠር ይችላል። አቅጣጫ በመሳትም ኦሬት ላይ አቅጣጫ በመያዝም እንዳለ ነው። ሁሉም ነው የሚተረመሰ፣ እንደመ ፌዴራል አይደለም ክልሎችም ጭምር። ስለዚህ መፍትሄው ነው ነው ህገ መንግስታዊም ነው ግን መፍትሄው ነው። አሁን ላለው ችግራችን መፍትሄው ምርጫው ነው። ከችግራችንም ተነስተን ነው ማየት ያለብን። ይሄ ጉዳይ አሁን ካለው ያለየለት አካሄድም መፍትሄው እሱ ነው። ከሌላ ምርጫ የተለየ ምርጫ ነው ይሄኛው። አቅጣጫም የሚያስቀይር የመቀጠል ነው ወይ የሚያስቀይር እስከዛ ደረጃ ድረስ ለእኛ ወሳኝ ነው የሆነ አዲስ ምዕራፍ ሊከፍት የሚችል መድረክ እንደሆነ ነው የምናስበው። በውህድ ፓርቲ ጉዳይ ከዚህ በፊት ህወሀት ቀንደኛ ተዋናይ ነበረ። ለምን አሁን ተቃዋሚ ሆነ የሚል ጥያቄ ምላሽ ሲሰጡም አራቱ የኢህአዴግ አባል ድርጅቶች የነበራቸው ፕሮግራም አንድ አይነት ነበረ። ከቋንቋ መለያየት ውጭ አብዮታዊ ዲሞክራሲ የሚከተሉ ነበሩ ያሉ ሲሆን በዛን ጊዜ መዋሀድ እንደሚያስፈልግ እንገልጽ ነበር ብለዋል። በአሁኑ ጊዜ ግን የግንባሩ አባል ድርጅቶች ፕሮግራሙ አያስፈልግም እያሉ ባሉበት ጊዜ መዋሀድ ትክክል አይደለም በማለት ገልጸዋል። አሁን እየተነሳ ያለው ግን ከሐዋሳ ውሳኔ ውጭ የሆነ አካሄድ አሁን አለ። የሐዋሳ ውሳኔ አንዱ ምንድን ነው? ፕሮግራማችን አልቀየርንም ነው። የኢህአዴግ የድሮ የአብታው ዲሞክራሲ የሚባለው ፕሮግራም ነው። ተደጋጋሚ በተለያዩ ጊዜ የምሰማው ርዕተ ዓለም ይባላል። ርዕተ ዓለም አይደለም፣ አብታው ዲሞክራሲ ፕሮግራም ነው። ይህ ፕሮግራም ይቀጥላል ነው ያልነው። አሁን ፕሮግራሙ እየተቀየር ነው፣ አብታው ዲሞክራሲ አያስፈልግም የሚል ስለዚህ ፕሮግራም ለውጣለ ማለት ነው። ሐዋሳ ላይ አልተቀየረም። ሐዋሳ ጉባኤ ላይ ፕሮግራማችን ይዘን እንቀጥላለን ነው። ስለዚህ ወደቱ ይህን ፕሮግራም ተይዘ ነው አብታው ዲሞክራሲ የተወሰነው። ይሄ ነው እየሆነ ያለው። አሁን ሌላ ነው። ስለዚህ ፕሮግራም ለውጥ የፕሮግራም ለውጥ ካለ የይዘትም ልዩነት እየመጣ ነው ማለት። ስለዚህ ሕወሓት እያነሳለ ይሄ ነው ፕሮግራማችን። አንድ በነበረበት አሁንም አንዱም ከሆንን ስትንቀጥል ባይሽ ነን በውደት ወይም ቀየር ካለም ያው ቀያይረን ማለት ተስማምተን ካልሆነ የሐዋሳው ውሳኔ አብዮታዊ ዲሞክራሲ በግላጭ ይቀጥላል ብለን የወሰነ ይሄ ይቀይር ካል ጉባኤ ያስፈልገናል ማለት ነው። የኢህአዴግ አጋር ድርጅቶች ተብለው የሚጠሩትን ያገለለ ውሳኔ ከአሁን በፊት ይሰጥ ነበር የሚሉ ሰዎች አሉ። በዚህስ ያለውት አስተያየት ተብለው በኢትዮጵያ ከዚህ ቀደም በነበሩ ስርዓቶች የብሔር ብሔረሰቦች መብት ተገሎ ነበር። ባለፉት 28 ዓመታት ግን የራሳቸውን መብት በራሳቸው እየወሰኑ መጥተዋል በማለት ገልጸዋል። ነገር ግን በኢህአዴግ አባል ድርጅቶች አካል መሆን የሚል ከሆነ በሐዋሳ የኢህአዴግ ጉባኤ ይሁን ከዛ በፊት በነበሩ ስብሰባዎች አጋር ተብለው የሚጠሩ በድርጅቱ እንዲገቡ ውይይት እየተካሄደ እንደነበረ ገልጸዋል። የትግራይ መንግስት ለጦርነት እየተዘጋጀ ነው፣ ሰራዊትን በብዛት እያሰለጠነ ነው የሚል ቅዳሜ ዕለት የትግራይ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሀ የድርጅታቸው አቋም ለማስተዋወቅ በተዘጋጀው መድረክ ተናግረው ነበር። በዚህ ጉዳይም ያለው ታስተያየት ተብለው ዶክተር ደብረጽዮን ተጠይቋል። የትግራይ ህዝብ ደህንነትና ህልውና ለመጠበቅና እንዲሁም ከተለያዩ አቅጣጫዎች ለሚሰሙ የጦርነት ፉከራዎች ጦርነትም ከሩቅ ለማስቀረት ተዘጋጅተናል ብለዋል። ከሌላ አካል ጋር ለመዋጋት ግን አልተዘጋጀንም። ይህም ፖለቲካችን ይሁን ህዝባችን የማይፈቅደው ጉዳይ ነው ሲሉ ገልጸዋል። ይህ ምልክቶቹ ሲፎከር አልነበረም። እንደ አሁን እንትን ቢልም እንጨብጣለን እየተባለ ኮይ ነገር ነበር። ልንጨብጥ አንችልም። የሚጨብጠን የለም። የሆነ ሽፍታ የፈለገ ኃይል ማለት ነው። የራስህን ሰላም የራስህን ደህንነት፣ የሰው ህይወትም ንብረትም ለመጠበቅ ታስቦ የተደረገ ዝግጅት ነው። ተልኮ ይሄ ነው። ተሻግሮ ወሮ ይህን ነፃ እናወጣለን የሚል ነገር የለውም። ስራ አለብን፣ የልማት አለብን፣ በግብርናውም ደህንነት አለብን። በኢንዱስትሪውም የስራ እድሉም የመልካም አስተዳደሩ ብዙ ችግሮች አሉ። እሱ እንሰራለን። የመንግስት ስራ የህዝቡም ከዚህ የሚጠብቀው ከድነት የመውጣት እንጂ መሳሪያ ታጥቆ መፈለም አይደለም። ሰላሙን ሊረብሽ የሚፈልግ እንደ ራያ ይላል፣ አንደ ወልቃይት ይላል፣ አንደ ጸገዳ የሚል ሀይል አለ። በግላጭ የወጣ ካልሆነ በጉልበት እንወስዳለን ኮ ተብሏል። በጉልበት የሚወሰድ ነገር የለም። የመብት ጉዳይ ስለሆነ አትሞክሩት ነው መልክቱ። ከሞከራችሁ ደግሞ ጥፋት ነው። ሁሉም በስርዓት ይሄድ ነው። ህጋዊ በሆነ መልኩ ጥያቄም ካለ ህጋዊ መንገድ ቅሬታም ካለ በመድረክ። በጉልበት የሚባል የለም። እኛ ደግሞ በስንት ጉልበተኛ እናውቃለን። ከደርግ በላይ ጉልበተኛ አልነበረም ኮ ደርግን ያንኮታኮተ ህዝብ እኮ ነው። ስለዚህ ምንም ሌላ ዝግጅት የሚያስፈልገው አይደለም። ድሮም ዝግጁ ነው እና የሚባሉት ይሄ ማእት ሚሊዮን አለ። ያው ህዝቡ ነው እየተቆጠረ ያለው። ህዝቡ ግን ዝግጁ ነው። አንድ ሚሊዮን ሰራዊት አይደለም ስድስት ነው ያለው ስድስት ሚሊዮን ትጥቃለን፣ ግን አላልንም ህዝቡ ዝግጁ ነው ለመብቱ። ማለት ባለፈው እሁድ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ የኤርትራው ፕሬዚደንት ኢሳያስ አፈወርቂ በመቀለ ጎዳናዎች በእግር መንቀሳቀስ እንደሚፈልጉና ይህም እንዲሆን ህዝብና የሃይማኖት መሪዎች እንዲጸልዩ ስለተናገሩት ጉዳይም ለምክትል ርዕሰ መስተዳደሩ ተጠይቀዋል። ኤርትራውያን በተለያዩ የትግራይ ከተሞች እየኖሩ ይገኛሉ። ከህዝቡ ጋር በሰላም እየኖሩ ናቸው። የህዝብ ለህዝብ ግንኙነት እንዲጠናከር ጥሪ እያቀረብን ቆይተናል ያሉ ሲሆን ይህ ሰላም ዘላቂ እንዲሆን ተቋማዊ በሆነ መንገድ ሊሄድ ይገባል ብለዋል። ፕሬዚደንት ኢሳያስም ድንበሩን ከፍተው በመኪና ቢመጡ እንቀበላቸዋለን ሲሉ ተናግሯል። ገና ስለሆነ የድሮ ያልተዘገቡ አጀንዳዎች አሉ፣ ውሳኔዎች አሉ። ስርዓት ገና ሊያዙ ለዚህ ስርዓት እንዲይዙ እኛ እንፈልጋለን። እንደ ትግራይ ማለት የፌዴራል ጉዳይ ነው የእኛም ጉዳይም ነው። ለዚህ ስርዓት እንዲይዝ፣ ህጋዊ እንዲሆን፣ ተቋማዊ እንዲሆን፣ ዓለም አቀፋዊ እንዲሆን፣ ሁሉም የተሳተፈበት እንዲሆን መስመር ይዞ እንዲዘጋ የቆየው ከዛ ወደ አዲሱ ምዕራፍ አብረን ሰላማችንም አስጠብቀን በልማት ተደጋግፈን የሚሄድበት በንግድ ተሳስረን የምንለማበት ሁላችን የምንጠቅምበት ሁኔታ እንዲፈጠር ነው የምንፈልገው። ግን መዘጋት የሚገባቸው ደግሞ እንዲዘጋው። ስለዚህ ይሄ ነው እ የምንጓጓው ነው። እኛም መንገዱ በአየር ከሚሆን እንደተባለው በእግር በመኪና ወደ መቀሌም ወደ ሌሎች ከተሞች እንዲመጡ እንፈልጋለን። ፕሬዚዳንቱ መንገድ ከተከፈተ አይሮፕላን አያስፈልግም ማለት ነው። በእግር በመኪና ከመጡ ያው በእግር መጥቷል ማለት ነው። ብዙ ከተሞችም ያያሉ መቀሌንም ያያሉ ማለት ነው። ስለዚህ ይሄ እንዲሆን ነው ፍላጎታችን። መቼ የሆና ሌላ ነው ወይ ጸሎትም አይጠቅምም የሚል የለኝም። በጸሎትም ሁሉም ቢደግፍም ጥሩ ነው። ዋናው ግን የመንግስት ስራ ነው ብለን ነው ምናምን በመቀለ ከተማ ባለፈው ሳምንት ስለተከለከሉ ሰልፎች ተጠይቀው የክልሉ መንግስት ስለ ጉዳዩ መረጃ እንዳልነበረው ተናግረው፣ ለከተማው አመራሮች ስለ ሁኔታው ለማጣራት መጠየቃቸው ገልጸው፣ ሰልፎቹን እንዲካሄዱ የሚያስፈልጉ ኃላፊነት የሚወስድ አካል ነው የተጠየቁት የሚል ምላሽ ማግኘታቸው ነው የገለጹት። ሰላማዊ ሰልፍ ማካሄድ ግን የዜጎች መብት ነው። ሰልፍ የሚፈልግም በየቀኑም ቢሆን የማድረግ መብት አለው በማለት ገልጸዋል። የሴቶች ጥቃት በመከላከል ዙሪያም ከጥቃት መከላከል በተጨማሪ የሴቶች ተጠቃሚነትና ተሳታፊነት ማሳደግ ይገባል በማለት ተናግሯል። አራት ሰዓታትን የወሰደው የዶክተር ደብረጽዮን ወቅታዊ ጉዳዮች ላይ ለጋዜጠኞች የሰጡት ቃለ ምልልስ 2012 ለኢትዮጵያ ወሳኝ ዓመት ነው በማለት ተናግሯል። ለአሜሪካ ድምፅ ሙልጌታ አጽባሃ መቅለም we're truth. It us ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ እስካሁን ድረስ አብሯችሁ ነበረ። አብራችሁን ስለነበራችሁ እናመሰግናለን። የዛሬው መሰናዷችን በዚሁ ተጠናቅቋል። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። ሀብታሙ ስዩም ሳስተናግዳችሁ ነበር። ሞክቤሊያ ቤሮ ደግሞ ዛሬ በቴክኒክ ምህንድስናው አብረን ቆይቷል። ደናደሩ እናመሰግናለን። Radio, Sagalé, America.